You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namas at Knuth Halle. Mulu program and net madam at the Michelin SBS.com.au slash Sam ድንገተኛ አደጋ ገጥሞ የቤተሰብ አባል ራሱን ወይም ራሷን በሚስቱበት ወቅት እያንዳንዱ ሰከንድና ደቂቃ የሞትና ሽረት ጊዜያት ይሆናሉ። እንዲህ ያለ ድንገተኛ አደጋ ሲገጥሞ ምን ማድረግ እንዳለብዎት ያውቃሉ? ጥናቶች እንደሚያሳዩት በድንገት ራሱን የሳትን ሰው ህይወት ለመታደግ ኦክሲጂን በሳንባ በኩል አልፎ ወደ አንጎል በመድረስ ራሱን የሳትን ሰው በህይወት ለማቆየት ደረትን በመጫንና አፍላፍ ትንፋሽን ወይም ሲፒአር እርዳታ አያሌ ህይወቶችን አትርፏል። እንደ ቀይ መስቀል ገለጣ ግና እንዲህ ያለውን የነፍስ አድን እርዳታ ለማድረግ በቂ ግንዛቤ ያላቸው አውስትራሊያውያን ከአምስት አንድ ናቸው። የቪክቶሪያ ቅዱስ ዮሐንስ ስልጠና ስራ አስኪያጅ አንቶኒ ሃስፓል ራስን ለመሳት የሚያጋልጡ የልብ ድካምን የመሳሰሉ ከእድሜ መግፋት ጋር ተያይዘው መጠናቸው እንደሚጨምር ያመለክታሉ። ክለውም እንደምን ሲፒአር መከወን እንደሚቻል ማወቁ በዙሪያችን ላሉ በእድሜ የገፉ ሰዎችን ሕይወት ለመታደግ እንደሚያግዝ ያስገነዝባሉ። አውስትራሊያ ውስጥ በየመስሪያ ቤቱ ካሉ የስራ ባልደረቦች ውስጥ የተወሰነ ቁጥር ያላቸው ሰራተኞች የመጀመሪያ ሕክምና እርዳታ አሰጣጥን እንዲያውቁ ግድ ይላል። ገዲብ አሰልጣኝ ጄኒ ማክላግ አደጋዎች በሚገጥሙበት ወቅት የሲፒአር ጋር እውቀት ያላቸው በርካታ ሰዎች መኖር በእጅጉ ሊያግዝ እንደሚችል ሲያስረዱ ከተፈጥሮ አደጋዎችም ይሁን ወይም የሽብር ጥቃቶችን የመሳሰሉ የጅምላ አደጋዎች ሲከሰቱ ሲፒአር እና የመጀመሪያ ሕክምና መለገስ የሚችሉ ሰዎችን ፈልጎ ማግኘት ሕይወትን ለመታደግ መልካም ውጤቶችን ያስገኛሉ በማለት የበርካታ ሰዎች ሕይወት ለአደጋ በሚጋለጥበት ወቅት የመጀመሪያ ደረጃ ሕክምና እርዳታ በመስጠት የሰዎችን ሕይወት ለማትረፍ እንደሚያግዝ ያስገነዝባሉ። አንቶኒ ሆስፓልም በበኩላቸው በተለይም ራቅ ወዳለ በቅርብ ህክምና ወደማይገኝበት አካባቢ የሚጓዙ ሰዎች የመጀመሪያ ህክምና እርዳታ አሰጣጥን መማር በእጅጉ ጠቃሚ እንደሆነ ሲያሳስቡ We've had people who've come to learn CPR because they're going away. They're going traveling. ርቀው ስለሚሄዱ ወደኛ ዘንድ መጥተው ሲፒአር የሚማሩ ሰዎች አሉን። በአውስትሬሊያ ዙሪያ ገባ በሚዘዋወሩበት ወቅት ድንገተኛ ሁኔታዎች ቢከሰቱና ሰዎች እርዳታቸውን ቢሹ እገዛ ለማድረግ እንዲችሉ በማሰብ እርዳታ ማድረግ ሲገባቸው ክህሎቱ ስለሌላቸው ብቻ እገዛ ማድረግ በሚሳናቸው እሁነት ውስጥ መገኘትን አይሹምና ሲሉ ግለሰቦች በተለይም ራቅ ወዳሉ ስፍራዎች የሚጓዙ ሰዎች የመጀመሪያ ደረጃ ሕክምና እርዳታ ስልጠናን ወስደው ቢንቀሳቀሱ መልካም የህይወት አድን አስተዋጽዎችን ሊያበረክቱ እንደሚችሉ ልብ ያሰኛሉ። የመጀመሪያ ደረጃ ሕክምና እርዳታ አሰልጣኞች ሀስፓልና ማክላግ ህይወትን ለማዳን ምንም አይነት የእድሜ ገደብ እንደሌለ ይናገራሉ። ማክላግ አያይዘውም ከአምስት አንድ አውስትራሊያውያን ቤት ውስጥ የሚናገሩት ቋንቋ እንግሊዝኛ ለመሆኑን ጠቆሙ። በእጅጉ ጠቃሚ የሆነ ህይወት አዳኝ ስልጠናን ለመውሰድ ቋንቋ መሰናክል እንደማይሆን ሲጠቁሙ በኮምፒውተር ለመማር የተመቻቸ የኤሌክትሮኒክ ማስተማሪያ አለን እንዲሁም በአካልም ተገኝቶ ክፍል ውስጥ በተግባር ለመማር የሚያስችሉ ምቹ ሁኔታዎችም አሉ፣ በማለት ግለሰቦች በእንግሊዝኛ ቋንቋ ክህሎት ማነስ ሳቢያ የመጀመሪያ ደረጃ ሕክምና ስልጠናን ከመውሰድ ወደኋላ እንዳይሉ ያበረታታሉ። የመጀመሪያ ህክምና እርዳታ በድንገተኛ የልብ ድካም ጠቃን ግለሰብ በእያንዳንዱ ደቂቃ በ10 ፐርሰንት ከልፈተ ሕይወት ይታደጋል። የመጀመሪያ ደረጃ የህክምና እርዳታ እንደ ሥልጠናው አይነት ከጥቂት ሰዓታት እስከ ሁለት ቀናት ይወስዳል። መክላክ የአንድ ሰው ሕይወት አደጋ ላይ መሆኑንና ምን ማድረግም እንደሚገባ ማወቅ ሕይወትን ለማትረፍ ከፍ ያለ እገዛ ለማድረግ እንደሚያስችል ሲያስረዱ በርካታ ሰዎች ምን ማድረግ እንዳለባቸው ባለማወቅና የራሳቸውንም እገዛ የማድረግ ክህሎት ስለሚጠራጠሩ ይረበሻሉ። እንዲያ በድንጋጤ ተውጠው ሳሉም ሆነ ጊዜያት በሰከንድ ና ደቂቃዎች ይከንፋሉ የሲፒአር ና የመጀመሪያ ደረጃ ህክምና እርዳታ ስልጠና ያላቸው ከሆኑ ግና ምን ማድረግ እንዳለባቸው ያውቃሉ በራሳቸው ስለሚተማመኑም አምቡላንስ መች መጥራት እንዳለባቸው ይረዳሉ በፍጥነትም ይከውኑታል ምን ማድረግ እንዳለቦት የማያውቁ ከሆነ ዜሮ ዜሮ ዜሮ ፈጥነው ይደውሉ። ምን መፈጸም እንደሚገባዎት ሙያዊ መመሪያ ያገኛሉ፣ በማለት በድንገተኛ አደጋ ወቅት በፍጥነት እገዛ ስለማድረግና እርዳታን እንደምን ማግኘት እንደሚቻል ይመክራሉ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። ቴል አስ ዋት ዩ ቲንክ። ላይክ አስ ኦን ፌስቡክ ኦ ፎሎው አስ ኦን ትዊተር።